አውሮፓና ጀርመን ጀርመን ለስደት አዲስ የምትባል ሀገር አይደለችም። ጀርመናውያንም በተለያዩ ሀገራት ተሰደው የሚኖሩ ሕዝቦች እንደመሆናቸው ስደትን አያውቁትም ማለት አይቻልም። ሆኖም ለስደተኞችም ሆነ ለስደት አዲስ ባልሆነችው በጀርመን በውጭ ዜጎች ላይ በተለያዩ ጊዜያት ጥቃቶች ይፈጸማሉ። ከቅርብ ወራት ወዲህ ጀርመን ውስጥ በተገን ጠያቂዎች የመኖሪያ ህንፃዎች ላይ ተከታታይ ቃጠሎዎች ደርሰዋል። የጀርመን የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ባለፈው ሳምንት እንዳስታወቀው ባለፉት ስድስት ወራት ብቻ በተገን ጠያቂዎች ህንፃዎች ላይ 202 የተመዘገቡ ጥቃቶች ተፈጽመዋል ይህም በ2014 ዓ.ም ከተመዘገቡት መሰል ጥቃቶች በልጦ ነው የተገኘው። በአጠቃላይ በዚሁ ዓመት የተመዘገበው ጥቃት መጠን 198 ነበረ። ጀርመን ውስጥ እነዚህን መሰል አደጋዎች ሲደርሱ ግን አዲስ አይደለም። በጎርጎሮሳዊ አቆጣጠር በ1990ዎቹ በተለይም በምስራቅ ጀርመን በውጭ ዜጎች ላይ ተመሳሳይ ጥቃቶች ደርሰዋል። ከዚያን ወዲህም በተለያዩ አጋጣሚዎች የሚደርሱ እነዚህን የመሳሰሉ የዘረኞች ጥቃቶች ሰለባ የሆኑ የውጭ ዜጎች ጥቂት የሚባሉ አይደሉም። ከቅርብ ወራት ወዲህ በተለይ ለተገን ጠያቂዎች መቀበያ በተዘጋጁ ቤቶች ላይ የሚፈጸሙት ጥቃቶች ተጠናክረው መቀጠላቸው እዚህ ጀርመን ከሰሞኑ አነጋጋሪ ጉዳዮች አንዱ ሆኗል። በጀርመን ዘረኝነትን የሚታገለው ባብል ኤፋው የተባለው ድርጅት መስራችና ስራ አስኪያጅ ዶክተር መኮንን ሽፈራው ለዚህን መሰሉ ጥቃት መባባስ ምክንያቱ ቀኝ አክራሪዎች ለህብረተሰቡ የሚነዙት የተሳሳቱ መረጃዎች ናቸው ይላሉ። በዶክተር ሽፈራው አስተያየት ቀኝ አክራሪዎች ህብረተሰቡ ተገን ጠያቂዎች ጀርመን መግባታቸውን እንዲቃወም ልዩ ልዩ ዘዴዎችን ይጠቀማሉ ሰዎች ከውጭ ሀገር እዚህ ሀገር ሲመጡ ሁሉንም እንደ ወንጀለኛ እንዲቆጠሩ ነው የሚያደርጓቸው። የዚህ ሀገር የሚመጣው በሙሉ ለመስረቅ ወይም ደግሞ የተለየ ህገ ወጥ የሆነ ስራ ይሰራል ብለው ነው የሚያቀርቧቸው። እና ይሄ ሰውን ትንሽ ጭንቅላቱን እየለወጠው ነው የመጣው። ቀደም ሲል አነስ ያሉ የውጭ ሀገር ዜጎች ወይም ደግሞ ጥገኞች እዚህ ሀገር ጥገኝነት ይጠይቁ ነበራል ይሄን ያህል በደንብ ጎልቶ አይታይም ነበር። ድሮም ቢሆን እነዚህ ቀኝ አክራሪዎች ያንን እንደ እንደ እንደ አንድ ርዕስ አድርገው ለመመረጥ ሲሉ ሰውን ሞቢላይዝ ለማድረግ ይሞክሩ ነበር። አሁን ግን የሚመጡት ሰዎች ቁጥራቸው እየጨመረ ስለሆነ ያ ነው ትልቁ ችግር ሆኖ የታይ እዚህ ሀገር እኮ በዘጠናዎቹ ዓመታት ውስጥ ብዙ ሰዎች እኮ ተገለዋል። ብዙ ሰዎች ተደብድበዋል። ብዙ ሰዎች አካል ስንኩል ሆነዋል። አሁን ከሁለት ሺህ አምስት ወዲህ ከመደብደብ ወይም ደግሞ ከመሳደብ ወይም ደግሞ ሰውን ዲስክሪሚኔት ማድረግ ብዙም ባይቀር ፖለቲካው ጠንከር ያለ ይዘት አለው። ይታገላል ለማድረግ የሚቻለውን ሁሉ ይሞክራል ይደረ ማድረግ እና እዚያን ጊዜ ከነበረበት ወቅት አሁን በዱላም በመደብደብም በመግደልም የነበረው ሰውን ሞቢላይዝ አድርገው እነሱ የሚመረጡበትን መንገድ ማዘጋጀት ሆነ። ሰው እየፈራ ነው ያለው። ቀደም ሲል ያላዩቸውን አሁን እያዩቸው መጡ። ቀደም ሲል አልመጡባቸውም ነበር። አሁን ግን በጀርመን ያለው እያንዳንዱ ክፍለ ሀገር የግድ የተወሰነ ኮታ ተደርጎለት እንዲወስድ ተደረገ። እየቀረቧቸው እየተጠጓቸው መጡ። ስለዚህ አሀ እንደዚህማ ከሆነ ይሄ ቀደም ሲል ሲወራ የነበረው እውነት ነው፣ አሁንም ደግሞ እኛን ሊገፉን ነው፣ የእኛን ጥሩ ኑሮ ሊሻሙን ነው የሚል ነገር መጣ። በዚህ ነው ትልቁ ችግር በጀርመን ውስጥ አሁን እየሆነ የመጣው ጀርመን የምትቀበላቸው ተገን ጠያቂዎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄድ እዚህ ሁሌም የሚያነጋግር ጉዳይ ነው። የስደተኞች ቁጥር ባደገ መጠን እነርሱን ለማስተናገድ የሚወጣው ገንዘብም ማከራከሩ እንደቀጠለ ነው። በጎርጎሮሳዊ አቆጣጠር 2015 ዓ ም 16ቱ የጀርመን ፌዴራል ግዛቶች ለተገን ጠያቂዎች ጉዳይ የሚውል ተጨማሪ 5 ቢሊዮን ዩሮ ያወ ይወጣሉ ተብሎ ይጠበቃል። ይህ ገንዘብም ሀገሪቱ በ2014 ዓ ም ለዚሁ ጉዳይ ከመደበችው በጀት በእጥፍ የሚበልጥ ነው። በጎርጎሮሳዊ አቆጣጠር 2015 ዓ ም ጀርመን እንድትቀበላቸው ማመልከቻ ያስገቡ ተገን ጠያቄዎች ቁጥር ከ179 ሺህ ይበልጣል። የአመልካቾቹ ቁጥር በዚሁ ዓመት ከ400 ሺህ በላይ ሊሆን እንደሚችል ይገመታል። ጀርመን ይህን ያህል ቁጥር ያላቸውን ተገን ጠያቂዎች መቀበሏን የሚቃወሙ ወገኖችና አንዳንድ ፖለቲከኞች ሀገሪቱ ጫናው በዝቶባታል ሲሉ ይከራከራሉ። ዶክተር መኮንን ግን በዚህ አይስማሙም። ጀርመን ይህን ያህል ብዙ ሰው አልመጣባትም። አንድ ሺህ ሰው ስንት ጥገኛ ይቀበላል በሚለው ስታቲስቲክ ደረጃ ስንሄድ ጀርመን ይሄን ያህል ትልቁን ቦታ አይደለም የምትወስደው። እንግዲያስ ትልቁን ቦታ የሚወስደው ስዊድን ነው። ትንሽ ሰው ነው ያላቸው እና አንድ ሺህ ሰው ስምንት ነጥብ አራት ወይም ነጥብ አምስት ሰው ነው የሚቀበለው ከህዝቡ ብዛት ጋር ስናነጻጽረው፣ በስታቲስቲክ ደረጃ በጀርመን ደግሞ ስንሄድ አንድ ሺህ ሰው ሁለት ነጥብ አምስት ሰው ብቻ ነው የሚያስተናግደው። ትልቁን ደረጃ የሚይዘው ስዊድን ይሆናል ማለት ነው። ነገር ግን በብዛት ደረጃ ደግሞ ስንወስድ፣ ጀርመን በአሁኑ ደረጃ ማሱን በመውሰድ ደረጃ ጀርመን በአንደኛ ደረጃ ላይ ያለ እና ብዙ ሰው ነው የሚመጣው ማለት ነው። ብዙ ሰዎች እዚህ ያመለክታሉ። ብዙ ሰዎች እዚህ ይመጣሉ። በየአመቱ እየጨመረ ነው ቁጥሩ የሚመጣው እንጂ አይቀንስም። ያ በጨመረ ቁጥር የሚወጣውም ገንዘብ ይጨምራል። ለምሳሌ በዚህ አመት ለጥገኞች የሚወጣው በጀቱ በአምስት ቢሊየን ዩሮ ጨምሯል። ስለዚህ ጫናው አለ። ነገር ግን ለጀርመን አምስት ቢሊዮን አወጣ፣ አስር ቢሊዮን ይሄን ያህል አይደለም። ሌሎችም እኮ እንደዚያው በአቅማቸው ያወጣሉ ሌሎችም ሀገሮች። እና ጫናው በዛበት ጀርመን የሚመጣው በዝቶበታል እያሉ የሚያስሩት እና ይሄንን ፕሮፓጋንዳቸውን የሚነዙት እነዚሁ ቀኞቹ ናቸው። ፖለቲካው በዛብኝ አላለም፣ ፖለቲካው ተጫነብኝ አላለም። ህዝቡ ደግሞ ይህንን ሲመለከት ሰውም ደግሞ ብዛቱ እየጨመረ ሲመጣ ይህ ሲያዩት አገራችን እየተበዘበዘች ነው፣ በጥገኞች ማለት ነው። መጣ ሁሉ አይደለም። በጀርመን በተገን ጠያቂዎች ላይ የሚፈጸሙ ጥቃቶችን ወደኋላ መለስ ብለን ስንቃኝ ባለፈው ዓመት የደረሱት አደጋዎች መጠን ከዚያ በቀደመው በጎርጎሮሳዊው 2013 ዓ ም ከተፈጸሙት በሶስት እጥፍ የሚበልጡ ሆነው እናገኛቸዋለን። ከጥቃቶቹ አብዛኛዎቹ ጀርመን ለጀርመናውያን ብቻ የሚል አስተሳሰብ በሚያራምዱ ቀኝ አክራሪዎችና ደጋፊዎቻቸው የሚፈጸሙ ናቸው። ለምሳሌ ባለፉት ስድስት ወራት ከደረሱት አደጋዎች 85 በመቶ በቀኝ አክራሪዎች የተጣሉ መሆናቸው ተነግሯል። አሁን አሁን ግን ከነዚህ ወገኖች ጋር ግንኙነት የሌላቸው ጀርመናውያንም የቀኝ አክራሪዎቹን አመለካከት እንደያዙ ዶክተር መኮንን ያስረዳሉ። ቀኝ አክራሪዎች አይደሉም። ፍርሃት ስላለባቸው፣ ኢንፍሉዌንስ ስላለባቸው እነዚህ ሰዎች በጣም መጥፎ ድርጊት አስመስለው ስለሚያቀርቡት ያንን ሲሰሙ እውነት ሊሆን ይችላል። ነገ እኮ እኛ አሁን የምናገኘው ገንዘብ ሊቀነስብል ይችላል ደግሞ ይሄንን የሚፈሩትና ይሄንን አክርረው የሚያዩት በተወሰነ ደረጃ እውቀት ያላቸው ናቸው። እነዚህ ሰዎች በጣም አድርገው አጋነው ነው ሲያቀርቡ፣ ዝም ብለው የሚቀበሉ ሰዎች ናቸው ማለት ነው እና ተቀብለው ያንን ለቤተሰብ ያቀርባል። ስራ አጦች እነሱ እኮ የሚያወጡት ገንዘብ የለም ነገር ግን ነገ ምናልባት እኔ ከማገኘው ላይ ተቀንሶ እኔ የማገኘው ያንስብኛል በሚል ነው ፍርሃቻቸው። በ2014 ዓ ም በጀርመን የቀኝ አክራሪዎች ጥቃቶች ተደጋግሞ ከደረሱባቸው አካባቢዎች በቀድሞዋ ምስራቅ ጀርመን ስር የነበሩት አራት የጀርመን ፌዴራዊ ክፍላተ ሀገር ማለትም ብራንድንቡርግ፣ በርሊን፣ ቱሪንገን እና ሜክለንቡርግ ፎርፖመር በዋነኝነት ይጠቀሳሉ። ሆኖም በንጽጽር ሲታይ የተሻለ ሲባል በቆየው በምዕራብ ጀርመንም ጥቃቶች እየተባባሱ መሆኑ ነው የተነገረው። እንደገና ዶክተር መኮንን ኑሯቸው እንዳይናጋባቸው የሚፈልጉ ብዙ ናቸው። የትኛውን ቦታ አሁን የዚህ አይነት ስሜት ሊኖር ይችላል። ድሮም እኮ ቢሆን ወስቱ እስቱ ስለሚታገልለት አፉን ዘግቶ ዝም አለ እንጂ እውነት የውጭ ሀገር ዜጋን ተቀብሏል ማለት አልነበረም። የእስቶቹ በእርግጥ ችግር ነበረባቸው። በዚያን ጊዜ የውጭ ዜጋን አያውቁም ነበረ። ከውጭ ዜጋ ጋር የነበራቸው ግንኙነት በጣም የተወሰነና ትንሽ ነበረ። በዚያ በዚያ ምክንያት ባህሉን ስለማያውቁት ተነሳ አስተውበት ነበር እና ሁለቱም ጋር ያለ ችግር ነው የሚቻልበት ቦታ ሁሉ። ቀኞች እየሄዱ የሚናገሩበት ቦታ አመቺ ከሆነ ሰውን ኢንፍሉዌንስ የሚያደርጉበትን መንገድ ካገኙ የትኛውን ቦታ ሄደው ሰውን ማሰባሰብና ማከማቸት ይፈልጋሉ። ስለዚህ በአጠቃላይ ችግሩ የሀገሪቱ ችግር ነው። ይሄ የሀገሪቱ ችግር በአንድነት የሚፈታበትን መንገድ ፖለቲካው እየፈለገ ነው። ዶክተር መኮንን እንደሚሉት የጀርመን ፖለቲካ የተቀበለውን የተገን ጠያቂዎች ጉዳይ አንዳንድ የህብረተሰብ ክፍሎች የሚቃ ቆሙት ስለ ተገን ጠያቂዎች የሚደርሳቸው መረጃ የተዛባ በመሆኑ ነው። በእርሳቸው እምነት ይህን ለማስተካከል ጥረቶች እየተደረጉ ቢሆንም ብዙ ይቀራቸዋል። እስከዚያው ግን ጀርመን የሚገኙ ተገን ጠያቂዎችም ሆኑ የውጭ ዜጎች ራሳቸውን ከጥቃት ለመከላከል በጥንቃቄ እንዲንቀሳቀሱ፣ ከዚሁ ጎንም ከህብረተሰቡ ጋር ተቀላቅለው ለመኖር እንዲጥሩ ነው የሚመክሩት። መንገድ ላይ ዝም ብሎ መሄድ ወይም አምሽቶ ብቻውን መምጣት፣ ብቻውን ዝም ብሎ የማይሆን ቦታ የማያውቀው ቦታ ከመሄድ ራሱን ለመጠበቅ መሞከር አለበት። ከሌሎች ጋር አብረው በግሩፕ መውጣቱ በጣም ያዋጣል። ከሌሎች ሰዎች ጋር አብሮ መሄዱ ወይም ደግሞ ከሚመሱት የሀገሪቱ ሰዎችም እኮ ሁሉም አይደሉም ሰውን የሚጠሉት። አሉ ብዙዎች እንደውም የሚያቀርቡ፣ ጎረቤት ለማድረግ የሚሞክሩ ሰዎች አሉ። እነዚህን ከመሳሰሉት ሰዎች ጋር ቶሎ ለመገናኘትና ከእነሱ ጋር ትንሽ መለማመዱ አይከፋም። ባለፉት ስድስት ወራት ጀርመን ውስጥ በተገን ጠያቂዎች ላይ የሚፈጸመው ጥቃት መባባሱን መነሻ ያደረገው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። በዝግጅቱ ማብራሪያ በመስጠት የተባበሩኝን ዶክተር መኮንን ሽፈራውን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ መለሰነኝ ደህና ቆዩን።